የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ የዘንድሮውን የኖቤል የሰላም ሽልማት የማሸነፋቸውን ዜና ተከትሎ የሽልማቱን ምንነት አንድምታና ፋይዳ መልከት የሚያደርግ ቅንብር ነው። ተወያዮቹ አቶ አባተ ካሳ ከዋሽንግተን ዲሲ በሥራ አመራር ላይ ያተኮረው የፋይዳ ትንታኔ መጽሐፍ ደራሲና በቅርቡም ኢትዮክራሲ በሚል ርዕስ አዲስ የመንግሥት አስተዳደር ሥርዓት የሚያስተዋውቅ ጽሑፍ ለንባብ ያበቁ ባለሙያ ናቸው። አቶ ክቡር ገና የኢኒሼቲቭ አፍሪካ ዳይሬክተርና የፓንአፍሪካ የንግድ ምክር ቤት ሥራ አስፈጻሚ ዳይሬክተር ናቸው። አሉላ ከበደ ነው ያወያያቸው። በነገራችን ላይ የተከበራችሁ አድማጮች ባለፈው አርብ ዜናው ይፋ እንደተደረገ የተካሄደው ይህ ውይይት በአየር ሰዓት መጣበብ ምክንያት በጊዜው ሳይተላለፍ የቀረ መሆኑን ማስታወስ እንወዳለን። አሁን ወደ ውይይቱ። አቶ አባተ ካሳ ከዚህ ከዋሽንግተን ዲሲ፣ አቶ ክቡር ገና ከአዲስ አበባ፣ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። ባለፉት ጥቂት ሰዓታት ውስጥ ይፋ እንደተደረገው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዓለም ዙሪያ እጅግ የገነነ ክብደት በሚሰጠውና ሦስት መቶ አንድ እጮች የቀረቡበት የዘንድሮ የኖቤል የሰላም ሽልማት ተሸላሚ በመሆን አንድ መቶኛው የኖቤል የሰላም ሰው ለመሆን በቅተዋል። እስኪ አንድምታውን በመመርመር እንጀምር። ለመሆኑ የዚህ ሽልማት ፋይዳና ትርጉም ምንድን ነው? አቶ ክቡር ከሩቅ ልጀምረ። ትልቅ ሽልማት እንደሆነ ማንም ያውቀዋል። በዓለም ዙሪያ የሚታወቅ ሽልማት ነው። ከአፍሪካ እንደ ኔልሰን ማንዴላ፣ ከጥቁር እንደ ማርቲን ሉተር ኪንግ፣ እንደዚህም ደግሞ ከአሜሪካ የተለያዩ ፕሬዚዳንቶች ለማዘር ቴሬዛ ተሸላሚዎች ያሉበት ነው። ስለዚህ ቀላል ክለብ አይደለም እና ለዛ መብቃት ማለት በእውነቱ በጣም ትልቅ ደስታና ክብር የሚያሰጥ ነው ብዬ ነው የምገመተው። መልካም አቶ አባተ በርሶም በኩል የኖቤል የሰላም ተሸላሚነት አንድ አፍሪካዊ ይልቁንም ደግሞ የኢትዮጵያ ጠቅላይ ሚኒስትር ማግኘታቸው ምን ትርጉም አለው? በጣም ብዙ ትርጉም ይመስለኛል። የመጀመሪያ ኢትዮጵያዊ በአጭር ጊዜ ከሁለት ዓመት ባነሰ የስራ ዘመን በጠቅላይ ሚኒስትርነት ያከናወኑት ብዙ አኩሪ ነገሮች ስለነበሩ ነው። እንግዲህ ቀድሞ የተደረጉት ብዙ ስህተቶች ነበሩ፣ እነሱን በአጭር ጊዜ ማስተካከል ትልቅ ክብር ሊሰጠው ይገባል ይላሉ። ለዚህ ሽልማት ያበቃቸው ምክንያት የኖርዌጂያኑ የኖቤል ኮሚቴ ሲገልጽ ዓለም አቀፍ ትብብርና ሰላም እንዲሰፍን ይልቁንም ደግሞ ሀያ ዓመታት ለዘለቀው ሁለቱ ጎረቤታማ አገሮች ኢትዮጵያና ኤርትራ የድንበር ግጭት እንዲያበቃ ሰላም እንዲመጣ ወሳኝ እርምጃ በመውሰዳቸው ይላል። በዋናነት ቀዳሚ ስፍራ የተሰጠው በአካባቢው ሰላም እንዲመጣ ያደረጉት አስተዋጽኦ መሆኑን ያመለክታል። እስኪ ከዚያ ሰ ሀያ አመታት ከዘለቀ ወታደራዊ ፍጥጫ በመለስ የሀገር ውስጥ ጉዳዮችን የሚመለከቱ ሁኔታዎች እናነሳለን። በዚሁ በሁለቱ ሀገሮች ፍጥጫና ጠቅላይ ሚኒስትር አብይ አህመድ ያን ለመቀየር ምን አደረጉ የሚለው ላይ የበኩላችሁን አስተያየት ብትሰጡ። አቶ ክቡር አሁንም ወደ እርስዎ ልመለስ። ኤርትራን እና የኢትዮጵያን ጦርነት በሚመለከት እንደሚታወቀው ከጦርነቱ በኋላ ረጅም ጊዜ እንደገና ስምምነቶች ላይ ለመደረስ ተሞክሮ ሁኔታዎች ሳይሳኩ ቀርተው በንጥልጥል ላይ ያለ ጉዳይ ነው። እሳቸውም ስልጣን እንደያዙ በአጭር ጊዜ ውስጥ ያንን ሁለቱ መንግስታት ማለት ነው፣ የኤርትራ ፕሬዚደንት እና ጠቅላይ ሚኒስትር አብይ አህመድ ይሄንን ለሀያ ዓመት የቆየው ችግር አጭር ጊዜ ውስጥ የፈቱት ይመስላል እና ብዙን ሰው ያስደነቀ ነው፣ ብዙን ሰው ያስገረመ ነው። ከዛ በኋላ ብዙ ልውውጥም ተደርገዋል። ብዙ ሰዎች ጉዘዋል። ከኤርትራም ወደ ኢትዮጵያ ብዙ ሰዎች መጥተዋል። እንግዲህ እሱ ትልቁና ለዚህ ሽልማት ያበቃቸዋል ያስጠራቸው ነው። በእኔ አስተያየት ውስጥ እንደ ማበረታቻ መሆን አለበት ብዬ ነው የሚታየኝ። መልካም የኖቤል ኮሚቴ ሲገልጽ ይሄ ከፍ ያለ እውቅና ሊሰጠውና ሊበረታታ የሚገባ ስራ ያለውን የኖቤል ኮሚቴ አገር ውስጥ ካሉ እጅግ ከፍ ያለ የገነነ ተስፋ ሰጥቶ የነበረ ኢትዮጵያውያንን ከዳር እስከ ዳር ያነሳሳና በተስፋ የሞላ ሁኔታ ከአንድ ዓመት በኋላ በሀገር ውስጥ ጉዳዮች ውጥረት የነገሰበትና ዘውግ ለይቶ የሚካሄዱ ግጭቶች የበረከቱበትም ሰዓት ነውና ብዙዎች የሚያነሱት ጥያቄ ነው። በዚህ የሽልማት ጊዜያቸው በሀገር ውስጥ ላለው ሁኔታ ወሳኝ እርምጃ ይወሰዳል ወይም ደግሞ ሰላማዊ ሁኔታ እንዲመጣ የሚሰሩት ስራ አጽንኦት ሰጥቶ እየተነገረ ነውና አቶ አባተ ይሄ የኖቤል ሽልማት አብሮት ከሚመጣው ተሰሚነትና ተቀባይነት ጋራ በሀገር ውስጥ ያሉ ሁኔታዎችንስ ለማሻሻል እንደምን ሊረዳ ይችል ይሆን በቅድሚያ የዶክተር አብይ ኖቤል ሽልማት ማሸነፍ መቼም ለኢትዮጵያ ትልቅ ክብር ነው። ለማነጻጸር በአንጻሩ መንግስቱ ኃይለማርያም እና መለስ ዜናዊ ለኢትዮጵያ የመጡ ጥፋትና ውርደት ነበር። ዶክተር አበይ ሽልማቱን ያገኙት እውነት ከሆነ ስህተቶችን በማረም ነው። ፈረንጆች እንደሚሉት ኮሬክቲንግ ሚስቴክስ ኢዝ ኦንሊ ሪስቶሪንግ ኖርማሊቲ ይላሉ። ስለዚህ ዶክተር አብይ ለኢትዮጵያ ምን አዲስ ብሩህ ራዕይ ያቅደዋል? የሆነ ጠይቀው። ለምሳሌ ኢትዮጵያን ከወደብ አልባነት ለማውጣት ከኤርትራ ጋር ምን አይነት ትብብር ወይም ቅንጅት ሊያደርጉ ይጥራሉ? ደግሞስ ያፈሩትን ፖለቲካል ካፒታል ተጠቅመው አክራሪ ብሔርተኞችን በድፍረት ተቋቁመው ኢትዮጵያን ከከፋፋዊ የጎታ ፖለቲካ አውጥተው አንድነቷን ለሚጠብቀው ወደ ዜጋዊ ፖለቲካ ኢትዮጵያዊነት መቼ ያሸጋግራሉ? ለእኔ እነኚህ ናቸው ትልልቆቹ ጥያቄዎች። እርግጥ አንድ ሰባት ነው ስምንት የሚሆኑ ስህተቶች አርመዋል። እንግዲህ በአሁኑ ጊዜ ሰላምና የዲሞክራሲ እጦት ነው ትልቁ ችግር ከዋንተማ እንዳነሳው እና ይህንን መወጣት ከቻሉ ያው እነኚህ አወርዱንም የሰጡት ኮግኒሽንና ኢንካሬጅመንት ነው የሚል እውቅና በመስጠት ላደረጉት ነገር እና ደግሞ ለማበረታታት እነኚህን የተጓደሉትን ነገር እንዲጨርሱ እሱ ላይ ነው እንግዲህ እኔ በበኩሌ ተስፋ የማደርገው ይህንን ያረጋሉ። ይጠቅማቸዋል። ይህንን ፖለቲካል ካፒታል ግን እንዳያባክኑት ነው የምሰጋው የማስበው። መልካም አቶ ክቡር እሳቸው ካሉት የሚጨምረው እንደተባለው ይሄ ሽልማት እስከ ዛሬ ድረስ ላደረጉትም ቢሆን በአንድ በኩል ወደፊት ለሚያደርጉትና ወደፊት ለሚያመጡት ለውጥ፣ የተሻለ ዲሞክራሲ እና የተሻለ ሰላም በሀገሪቷ ውስጥ ሊያሰፍኑ የሚችሉበትን ማበረታቻ የሰጧቸው ይመስለኛል ብዬ በዛው ደመድ ነው መልካም የመጨረሻ ጥያቄ በአጭሩ የምትሰጡት አስተያየት በሀገር ውስጥ ሰላም እንዲመጣ በአመራር ላይ ያሉ ሰዎች ሀላፊነት እና የተሻለ አቅጣጫን በመቀየስ ጭምር ትልቁን ድርሻ ይውሰዱ እንጂ በፖለቲካው እንቅስቃሴ ውስጥ የሚሳተፉ አንዳንድ አነሳሽ የሆኑ እንቅስቃሴዎችንም የሚያደርጉ ሌሎች ወገኖችም ለሰላም መምጣቱ ወሳኝ ናቸውና በግራም በቀኝም የተሰለፉት ኃላፊነት አለባቸውና። በእርግጥ ዛሬ ባሀገር ውስጥ ባለው ተጨባጭ ሁኔታ መልኩን የቀየረ ሁኔታ ገዝፎ የሚታይበት ሌሎች ወገኖችስ ከዚህ የሰላም ኖቤል ሽልማት ማግስት ምን አይነት ሁነኛ ተጨባጭ ለውጥ እንዲመጣ ሊያበረክቱ ይችላሉ? አስገዳጅ ሁኔታስ ሊፈጠር ይችላል ወይ? አቶ አባተ አሁን እርሶ ላስቀድም። እሺ እኔ በበኩሌ አንደኛ ይህን የፖለቲካ ፓርቲዎች ጋጋታ መቀነስ ቢሞክሩ ይህንን ማስተካከል ቢችሉ እና የሀሳብ ውድድር እንዲኖር ተወዳዳሪ ፓርቲዎች ቁጥራቸው አሁን ካለበት መቶ ምናምኑ እሱን መቀነስ ቢችሉ ኢኮኖሚውም ደግሞ እውቀት ተኮር የሆነ ኢኮኖሚ ቢሆን እና በጥገኝነት ማነቆ ለማውጣት ቢሞክሩ ይህን አይነት ፖሊሲ ቢሞክሩ ትልቅ ለውጥ ሊያመጡ ይችላሉ ብዬ ተስፋ አደርጋለሁ። አቶ ክቡር የመጨረሻ እድል የእርሶ ነው። ከጠቅላይ ሚኒስትሩ ቢሮ የወጣ መግለጫ ይሄን እውቅናና ክብር የተሰጠበትን ሁኔታ እያከበርን ሳለን ሁሉንም ኢትዮጵያውያንና የኢትዮጵያ ወዳጆች ሰላም ጎን እንዲሰለፉ እንጋብዛለን ይላል። ሰፊ ዝርዝር የያዘ መግለጫ ነው። በእንግሊዝኛ የቀረበ ሀሳብ ነው፣ በግርድፉ እየመለስኩ ያለሁት የተስፋ አድማስ ይሰፋል። አዲስ የተስፋ አድማስ ይታያል። ለበለጸገችና ቀጣይ አገር እጣ ይላል ጽሁፉ። የጠቅላይ ሚኒስትሩ የአመራር እርምጃዎች እንዳሉ ሆነው የሌሎችንም በአሁኑ ሰዓት አሉታዊ ሚና እየተጫወቱም ወገኖች ወደሚፈለገው አቅጣጫ እንዲመጡ ምን ተጽዕኖ ሊያሳድርስ ይችል ይሆን? ምክንያቱም ይሄ ሽልማት በእርግጥም በውጭ በኖርዌጅኖች የተሰጠ ሽልማት ነው። እንግዲህ ከነሱ እይታ ነው ይሄ ሽልማት የመጣው። ነገር ግን ሀገር ውስጥ ያልተጠበቀም በመሆን በመሆኑ የሚጠበቀውን ብዙ ኃላፊነት ተሰጥቷቸው እነዛ ኃላፊነቶች በምን ሊወጡ ይችላሉ የሚባልበት ወቅት ስለሆነ የምርጫም እየተቃረበ ስለሆነ ብዙ ጥያቄዎች ያሉበት ጊዜ ነው። ስለዚህ በህዝቡ በኩል ይሄ ሽልማት ህዝቡ በአንድ በኩል እስካሁን ድረስ እ አሁን ከሰማ ጊዜ ጀምሮ በሄድኩበት ቦታ በሙሉ የደስታ ስሜት አለ። ግን የደስታ ስሜት ዛሬ ብቻ እንዳይሆንና ሌሎችም ቅድም እንደተባለት የፖለቲካ ተሳታፊዎች ይሄንን ምልክት ይሄንን ትልቅ አቅጣጫ ሰጪ ሽልማት ለሁላችንም በሚጠቅም መልኩ ሁሉም ተሰባስቦ የዚህችን ሀገር እጣፈንታ እንዲያስተካል ትክክል ነው። እንግዲህ የሁላችንም ምኞት። በመሰረቱ ይሄ ሽልማት አልፋና ኦሜጋ ሆኖ መታየት የለበትም ባይ ነኝ። ማለት አንዳንድ ጊዜ እንዲህ አይነት ሽልማቶች ለተሰሩት ስራዎች በሙሉ የሚሰጥ ወይም ደግሞ ለተሰጡት አገልግሎቶች በሙሉ ታይቶ ለምሳሌ ቅድም እንደጠቀስኩት ለማዘር ቴሬዛ ቢሰጥ ማንንም አያነጋግርም። ብዙም አይጠበቅባቸውም ከሰሩት ወጭ ከዚህ በላይ ሰርተዋል እየሰሩም ነው ያለው ተብሎ ተቀባይነት ይኖረዋል። ያሁኑ ግን ከፈተና ጋር ነው የተሰጠው። ይሄ ሽልማት በአንድ በኩል እስካሁን ድረስ ለተደረገው ጥሩ ተስፋ ለሰጠ ስራ ሲሆን፣ የሚቀጥለው ደግሞ ብዙ መስተካከሎችን የሚጠይቅ ስራ ስላለ ለእነዛ ድጋፍ ሊሰጥ የሚችል ነው ብዬ ስለምገምት እንግዲህ ሌሎችም ይሄንን አውቀው በዛ መልኩ ይህን ሽልማት አንድ ላይ እንዲያከብሩትም ይጠበቃል ብዬ ነው የምገምት። አመሰግናለሁ። አቶ ክቡር ገና የኢኒሽቲቭ አፍሪካ ዲሬክተር ና እንዲሁም የፓን አፍሪካ ንግድ ምክር ቤት ራስፈጻሚ ዲሬክተር፣ አቶ አባተ ካሳ የፋይዳ ትንታኔ ና የኢትዮክራሲ ደራሲ እንግዶች፣ የሁለታችሁንም በድጋሚ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እሺ፣ ያሉ እግዜር ይስጥልኝ። Thank you.